ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። በዛሬው ዝግጅታችን ጠቅላይ ሚኒስትር አብይ አህመድ በተለያዩ የሀገሪቱ ክልሎች ግጭቶች ይቀሰቅሳሉ ያሏቸውን ኃይሎች ከድርጊቶቻቸው እንዲቆጠቡ አሳሰቡ። የመከላከያ ሚኒስቴርና ፌዴራል ፖሊስ ህገ መንግስታዊ ግዴታቸውን እንዲወጡ አስገነዘቡ። የፌዴራል መንግስቱ ሀገር እንደሚያረጋጋም አረጋግጠዋል። ታ ተሳታፊ የሆኑ ሰዎችን ብቻ የሚመለከት ሳይሆን ራቅ ብለው ክብሪት የሚያቀብሉ፣ ነዳጅ የሚያቀብሉ፣ እንጨት የሚያቀብሉ በሰዎች መጋጨትና በሚፈጠረው ቀውስ ውስጥ ማደግ ያለ ይመስላቸው ግለሰቦችና ቡድኖችም ከዚህ ድርጊታቸው እንዲቆጠቡ ማሳሰብ ይፈልጋሉ። በኢትዮጵያ የተለያዩ ቦታዎች እየተከሰቱ ያሉ ግጭቶችንና ሞቶችን ለማስቀረት ሀገሪቱ በፍጥነት ወደ ዲሞክራሲያዊ ስነስርዓት ማስገባትና ፍትሐዊና ህጋዊ ተቋማትን መገንባት አስፈላጊ መሆኑን ያነጋገርናቸው ናቸው ሰዎች ገለጹ። ወደፊት ዲሞክራሲያዊ ስርዓት ለመተካት የሚፈለግ ከሆነ ትልቁ ስራ አልተሰራ። ምርጫ መቼ ነው የሚካሄደው? በምን አይነት ህግጋት ነው የሚካሄደው? በምን አይነት ስርዓት ነው የሚካሄደው የሚለውን እስከ ዛሬ ጠቅላይ ሚኒስትሩ ምርጫ የሚለውን ቃል ራሱ ሲናገር አልሰማሁት። በአንድ በኩል ይሄ ግጭት ከምንድን ነው የሚመነጨው? መጀመሪያ ይሄን መጠየቅ አለብን። ይሄ ግጭት የሚመነጨው አንደኛ ስርዓት አልነበረንም፣ ምንም አይነት ስርዓት አልነበረንም። በህግ የሚገዛ ፍርድ ቤት ከሌለች፣ በህግ የሚገዛ መርማሪ ከሌለ፣ አቃቤ ከሌለ እንዴት ሰዎች መብት የሚጠበቀው? መጀመሪያ ላይ የሰማችሁት የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሀመድ፣ ተከትሎ የሰማችኋቸው ደግሞ በአዲስ አበባ ዩኒቨርሲቲ የታሪክ መምህሩ አቶ አበባው አያሌው፣ እሳቸውን ተከትሎ ደግሞ የመጡት በአዲስ አበባ ዩኒቨርሲቲ የህግ መምህሩ አቶ ሙልጌታ አረጋይ ናቸው ይዘናቸዋል። በሌላ ዘገባ በአማራ ክልል በአዊ ዞን ዚገም ወረዳ ቅላሽ ከተማ ነዋሪዎች ያነሱት የመሰረተ ልማት ጥያቄ ለረዥም ዓመት ሊመለስላቸው ባለመቻሉ የዞን አመራሮችና የጸጥታ ኃላፊዎችን ፖሊስ ጣቢያው ታስረው እንዲቆዩ ማድረጋቸውን ነዋሪዎች ገልጸዋል። እኛን ዋዳነት ከፈለጋችሁ አሁን ቀጥታ ወደ ፖሊስ ጣቢያ ግቡ፣ ህጋዊ ሁኑልን፣ የሚመለከት አካል መጡ ያዋዩ ከዛ ውጭ ሌላ ውስጥ እንገባለን፣ በሚል ወጣት ስናገር እነሱም ፈቃደኛ በመሆን ቀጥታ አውሮፓ ልሽ ጣቢያ ሄደው የሚገቡ ከዛ በኋላ ስ አመራሮቹ ተፈቱ። በዘገባው ይዘናል። ጋቢና ቪኦኤ፣ አብራችሁን ከአድማስ አስተሻገሩ ዜና እናስቀድም ዜናውን ለማቅረብ ተመልሰን መተናል። በፊንላንዷ ዋና ከተማ ሂሊሲንኪ ከሩሲያው አቻቸው ጋር ቭላድሚር ፑቲን በያዙት ጉባኤ ሞስኮ በሀገራቸው ፕሬዝዳንታዊ ምርጫ ጣልቃ ገብ ስራ መስራቷን አስመልክቶ ሰፊ ጊዜ ወስጄ አነጋገርኳቸው ሲሉ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ይሁን እንጂ ለዚህ ድርጊቷ ሩሲያን በቀጥታ ያለማውቀሳቸው ተዘግቧል። ፕሬዝዳንቱ አክለውም በዛሬው ንግግራችን ወቅት ሩሲያ በሀገራችን የምርጫ ሂደቶች ጣል ወርቃ መግባቷን በተመለከተ በአካል ተገናኝቶ መነጋገርን የመሰለ እንደሌለን የተሰማኝ ብለዋል ትራምፕ። ይህን ያሉት ከንግግራቸው በኋላ ከሩሲያው መሪ ጋር በጋራ በሰጡት ጋዜጣዊ መግለጫ ወቅት ነው። ከአንድ የኢራን የመንግስት መጋዘን ሰብረው የገቡ የእስራኤል የጸጥታ ሰራተኞች በአስር ሺህ ገጾች የሚገመቱ የቴሄራንን የኒውክሌር ጦር መሳሪያ ቅመማ እቅድ የሚያመለክቱ ሰነዶችና ቁጥራቸው ሁለት መቶ የሚጠጋ የኮምፒውተር ዲስኮችን አሾልከው ማውጣታቸውን ታዋቂ የመገናኛ ብዙኃን ምንጮች ጠቆሙ። የኒውዮርክ ታይምስ ጋዜጣ በእሁድ እትሙ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ የተባሉትን ሰነዶች የዩናይትድ ስቴትሱን ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ.ም በቴሄራን የኒውሮ የኒውክሌር ቅመማ ፕሮግራም ዙሪያ ከኢራን ጋር ተደርሶ ከነበረው ስምምነት አገራቸውን እንዲያስወጡ ተጠቅመውበታል ሲል ጽፏል። ኔቴንያሁ በተጨማሪ ቴሄራን ወደፊት የአቶሚክ ቦምብ የመስራት ፍላጎት አላት ሲሉም ተከራክረዋል። የብሪታንያው ዘ ታይምስ ጋዜጣ በበኩሉ ለንባብ ባበቃው ሌላ ዘገባ ሶስት የዩናይትድ ስቴትስ ዘጋቢዎች ባለፈው ሳምንት በእስራኤል መንግስት ጋባዥነት ሰነዶቹን መመርመራቸውን አመልክቷል። ጋዜጣው አክሎም ኢራን የኒውክሌር ቅመማ ፕሮግራሟ ለሰላማዊ አላማ ብቻ የታለመ ነው ስትል አጥብቃ ብትከራከርም የምንጊዜም አላማዋ ግን የኒውክሌር ጦር መሳሪያ መስራት ይመስላል ብሏል። በመጨረሻም አገራቸው ከታሊባን ጋር ቀጥታ ንግግር እንድታደርግ የዩናይትድ ስቴትሱ ፕሬዝዳንት ከፍተኛ ዲፕሎማቶቻቸውን ማዘዛቸው አንድ ታዋቂ የዩናይትድ ስቴትስ ጋዜጣ ዘገበ። ከሸማቂው ቡድን መሪዎች ጋር የሚደረገው ና በፕሬዝዳንቱ የታዘዘው ድርድር በአፍጋኒስታን ለ17 ዓመታት ለዘለቀው ጦርነት ማብቂያ ለማብጀት የታለመ መሆኑን ከፍተኛ የዩናይትድ ስቴትስ ና የአፍጋኒስታን ባለስልጣናትን ዋቢ አድርጎ የጻፈው የኒውዮርክ ታይምስ ጋዜጣ ውሳኔው ዩናይትድ ስቴትስ ከዚህ ቀደም አፍጋኒስታንን አስመልክቶ ስታራምድ በቆየችው ፖሊሲ አይነተኛ የሚሰኝ ለውጥ የሚያመጣ ነው ብሏል። ጋዜጣው በትላንት እትሙ እንደዘረዘረው በቅርቡ ወደ አፍጋኒስታን ና ወደ ፓኪስታን የተጓዙት ከፍተኛ የዩናይትድ ስቴትስ ባለስልጣናት ከታሊባን ጋር ለታሰበው የቀጥታ ድርድር ለማዘጋጀት በሁለቱም ሀገሮች ከሚመለከታቸው ወገኖች ጋር ተገናኝተው ተነጋግረዋል። ፍሬያማ ሊሆን የሚችል የሰላም ድርድር መጀመር የሚቻልበትን ብቸኛ መንገድ አስመልክቶ በዩናይትድ ስቴትስ ና በአፍጋኒስታን ባለስልጣናት ዘንድ እያደር እየጨመረ የመጣ መግባባት መኖሩን ሪፖርቱ ጠቁማል። ለዛሬ ያዝንላችሁ አጠራጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ ነው። የጋቢና ጉዟችን ይቀጥላል። መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ወደ ቀዳሚው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በተለያዩ የሀገሪቱ ክፍሎች ግጭቶች ይቀሰቅሳሉ ያሏቸው ሀይሎች ከድርጊታቸው እንዲታቀቡ አሳሰቡ። የመከላከያ ሚኒስቴርና የፌዴራል ፖሊስ ህገ መንግስታዊ ግዴታቸውን እንዲወጡም አስገንዝበዋል። የፌዴራል መንግስቱ ሀገር እንደሚያረጋጋም አረጋግጠዋል። የሀገሪቱን ብሩህ ተስፋ ለማጨለም የሚሹ ሀይሎች ህዝቡ እድል እንዳይሰጥም ጠቅላይ ሚኒስትሩ አብይ ጥሪ አቅርበዋል። መለስካቸው አመሃ ዝርዝር አለው። ዛሬ ረፋዱ ላይ ጠቅላይ ሚኒስትር አብይ አህመድ ላለፉት ሶስት ቀናት በኢትዮጵያ የሥራ ጉብኝት ሲያደርጉ የቆዩትን የኤርትራውን ፕሬዚዳንት አቶ ኢሳያስ አፈወርቂንና የመሩትን የልኡካን ቡድን ከሸኙ በኋላ ስለ ወቅታዊው የኢትዮጵያ ሁኔታ መግለጫ መስጠታቸው ታወቀ። በቦሌ ዓለም አቀፍ አውሮፕላን ማረፊያ ይህን መግለጫ የሰጡት ዶክተር አብይ አህመድ እንዳስታወቁት ሰሞኑን እንኳ ፍቅርና ይቅርታ እየተሰበከ በነበረበት ወቅት በሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች የኢትዮጵያውያን ሕይወት ሲረግፍ እንደነበረ አልሸሸጉም። በሶማሌና በኦሮሚያ አዋሳኝ ስፍራዎች ብቻ ሳይሆን በኦሮሚያና በአማራ፣ በአማራና በትግራይ፣ በሲዳማና በወላይታ ሕዝቦች መካከል ግጭቶች እንዲፈጠሩ የሚጥሩ አካላት እንዳሉም አስታውቀዋል። ይህን ግጭት ለሚቀሰቀሱ ኃይሎችም ማሳሰቢያ አላቸው። የዚህ የሰዎች ሕይወት መርገፍ በቀጥታ ተሳታፊ የሆኑ ሰዎችን ብቻ የሚመለከት ሳይሆን ራቅ ብለው ክብሪት የሚያቀብሉ፣ ነዳጅ የሚያቀብሉ፣ እንጨት የሚያቀብሉ በሰዎች መጋጨትና በሚፈጠረው ቀውስ ውስጥ ማደግ ያለ ይመስላቸው ግለሰቦችና ቡድኖችም ከዚህ ድርጊታቸው እንዲቆጠቡ ማሳሰብ ይፈልጋል ጠቅላይ ሚኒስትር አብይ አህመድ። ከዚህ በኋላ ይህን ድርጊት በሚፈጥሩም ሆነ በሚሳተፉ አካላት ላይ የመከላከያ ሰራዊትና የፌዴራል ፖሊስ ህጋዊ እርምጃ እንዲወስዱም ትዕዛዝ ሰጥተዋል። መከላከያ ሚኒስቴር እንዲሁም የፌዴራል ፖሊስ ከዚህ ሰዓት ጀምሮ በየትኛውም ቀጠና ህዝብን ከህዝብ በሚያጋጩ፣ የሰው ህይወት ከሚያጠፉ እና ከሚያስጠፉ ድርጊት ውስጥ የሚሳተፉ ግለሰቦችና ቡድኖች ለህግ ፊት እንድታቀርቡ፣ መሀል ገብታችሁም እያጋጠመ ያለውን ችግር ረገብ እንዲል ሀገራዊ እና ህገ መንግስታዊ ኃላፊነታችሁ እንድትወጡ፣ ስራችሁን በምትሰሩበት ወቅት በተቻለ መጠን አክሳሪ እንዳይሆን አጥፊ እንዳይሆን ተጨማሪ ኪሳራ የሚያመጣ እንዳይሆን ሙያዊ፣ ጥበባዊ እና በመረጃ ላይ የታከለ ስራ በመስራት ህዝብ ሳይሞት ንብረት ሳይወድም የሰው አካል ሳይጎድል ሰላም የሚወርድበትን መንገድ ለመፍጠር ሙያዊ ብቃታችሁን እንድታሳዩና ዳግም የሀገር ኩራት መሆናችሁን በተግባር እንድታረጋግጡ ከአደራ ጭምር ላሳስባችሁ ፈልጋለሁ። ዶክተር አብይ አህመድ አሁን የሚታዩት ግጭቶች አዲስ የተጀመረውን የለውጥ ሂደት እንደማያደናቅፉት በተደጋጋሚ ሲገልጹ ቆይተዋል። ትናንት በሚሊኒየም አዳራሽ በተካሄደው የኢትዮጵያና የኤርትራ እርቅና ሰላም ማብሰሪያ ዝግጅት ላይም ይህን የለውጥ ሂደት ሞት እንደማይቀለብሰውም ተናግረዋል። በዚህ መግለጫቸውም መንግሥታቸው ሰላም ለማስፈን ያለውን ቁርጠኝነት ገልጸው ለሕዝቡ ጥሪ አቅርበዋል። የፌዴራል መንግሥት ባለው ሁለመናዊ የመንግሥት አቅምና ብቃት ሁኔታው እየተከታተለ ለህዝብ የሚያሳውቅ ጉዳዩንም የሚያረጋጋ መሆኑን ላረጋግጥላችሁ ፈልጋለሁ የኢትዮጵያ መጻኢ ጉዞ ብሩህ ተስፋ ያለው ወደ እድገት ጎዳና የሚሄድ ስለሆነ ይህ እንዳይሆን ለሚመኙ ለየትኛውን አካላት እድል ፈንታ ሳንሰጥ ተባብረን ተቀናጅተን ለሰላም ለፍቅር ለመሻገር ለብልጽግና አብረን እንድንሰራ ከአድራ ጭምር ጠይቃለሁ። ይህን መግለጫ ተከትለውም የኦሮሚያና የኢትዮጵያ ሶማሌ ብሔራዊ ክልላዊ ርሳነ መስተዳደር የመከላከያ ሰራዊትና የፌዴራል ፖሊስ ግጭቶች በሚስተዋሉባቸው የሁለቱ ክልሎች አጎራባች ስፍራዎች እንዲሰማሩ መስማማታቸውን የመንግሥት ኮሚኒኬሽን ጽፈት ቤት ሚኒስትር አቶ አህመድ ሼዴ አስታውቀዋል። በሌላ ዜና ፕሬዝዳንት ኢሳያስ አፈወርቂና በኢትዮጵያ የነበራቸውን ጉብኝት አጠናቀው ወደ አስመራ ከመመለሳቸው በፊት በአዲስ አበባ ለዓመታት ዘግቶ የቆየውን የኤርትራ ኤምባሲ ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን እንደገና ከፍተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በአማራ ክልል በአዊ ዞን ዚገም ወረዳ ቅላዥ ከተማ ነዋሪዎች ያነሱት የመሰረተ ልማት ጥያቄ ለረዥም አመት ሊመለስላቸው ባለመቻሉ የዞን አመራሮችና የጸጥታ ኃላፊዎችን ፖሊስ ጣቢያ ታስረው እንዲቆዩ ማድረጋቸውን ነዋሪዎች ገለጹ። ነዋሪዎቹ ከፍተኛ የክልል ባለስልጣናት መጥተው እስኪያነጋግሩን አመራሮችን አስሮ እንዲያቆይ ኃላፊነት የተሰጠው ፖሊስ ጣቢያ በድብቅ እንዲወጡ አድርጎብናል በማለት ተገልታቸው ከፖሊስ ጋር በተፈጠረ ግጭት አራት ሰዎች መቁሰላቸው ታውቋል። የአዊ ብሔራዊ ዋና አስተዳዳሪ በበኩላቸው ምንም አይነት የመብራት አገልግሎት የሌለባት ብቸኛ ወረዳ ጥያቄም እኛም እንጋራዋለን ብለዋል። ጽዮን ግርማ ስርስራላት መላከ ህይወት ሀብተ ማርያም አላምረው የዚገም ወረዳ ቤተክህነት ስራ አስኪያጅ ናቸው። በወረዳው ቅላሽ ከተማ ቅዳሜና እሁድ ከተፈጠረው ግጭት ቀደም ብሎ የነበረውን ታሪክ ለአሜሪካ ድምጽ በስልክ አብራርተዋል። ተደጋጋሚ ህዝቡ የጠየቀ ነበረ። ምላሽ ያላገኙ አሉ። እንግዲህ ወረዳው በጣም ምርታማ ትርፍ አምራች ለክልል ለዞን አሳልፎ እስከ ሌላ ሀገር የሚመግብ የበርበሬ ጤፍ፣ ልዩ ልዩ ምርቶችን የሚያመርት ሀገር ነው። ስለዚህ ወረዳው ከተቋቋመ ጀምሮ ድሮም ምንም አይነት የመብራት አገልግሎት የለውም። በዞናችን ዘጠኝ የገጠር ወረዳዎችና ሶስት የከተማ አስተዳደሮች አስራ ሁለት ወረዳዎች አሉ። ከነዛ ሁሉ አስፋልት የሌለው መብራት ፈጽሞ የሌለው በአማራ ክልል ካሉት ወረዳዎች ብቸኛው ጨለማ ወረዳ ነው። ያወረዳ እና በዛ ምክንያት አስፋልትም ይፈቀድል መንገድ መብራትም እንደሌለው ሀገር እንጠቀም በሚል ያው ተደጋጋሚ ለረጅም ዘመናት ሲጠይቅ የነበረ ህዝብ ነው። ሰሞኑን ወደ ክልል የተደራጀ አራት መኪና ህዝብ ሂዶ የመሰረተ ልማት ጥያቄ ሲያቀርብ ያው ጥሩ የሆነ ምላሽ አላገኙም። መብራት ጨርሱን ሁን የሌለው አጨርሶ ለዘመናት ምንም መብራት የለም። በቃ ስልካችሁን በምን ቻርጅ ታደርጋላችሁ? ጄኔሬተር ነው። በከተማ አጠቃላይ በወርዳው ዋና ከተማና በገጠር ከተሞች፣ ሁሉም በጄኔሬተር ነው እና ሰሞኑ ሰዎች ሳሰሩ ሲባል ችግር ተፈጠረ ሲባል ሰደቅል አርባ ደቂቃ ብልጭ ያደርጋሉ። ከዛ በኋላ መልሰው ያጠፉታል። አሁን መብራት የለም። መስመሩ አለ። መስመሩ ተዘርግቷል እና እያንዳንዱ የመንግስት ሴክተር ራሱ ጄኔራተር ገዝቶ አንዳንዱ ይጠቀማል። አንዳንዱ በእጅ ነው። ራሱ የፖሊስ ምርመራ የሚያጠሩት በእጃቸው ነው። ፍርድ ቤት፣ ሁሉም ነገር እየተሰራል በጅ ነው እና ወጣቶች ስራ የስራ እድል ፈጠራ ጋራጅ የተለያየ በቴክኒክ ንማ የሰለጠኑ ስራ ለመፍጠር መብራት ወሳኝ ነው። ይህን እስካላገኘን የእኛ ጣሰንታችን ምንድን ነው የሚል ተስፋ ወደ መቁረጥ ነው፣ ወጣቱ እየገባ ያለው ምን ያህል ጊዜ ሆነው። ይሄን ቅሬታ ስታቀርቡ፣ ስትሄዱ፣ ስትመለሱ ምን ቀን አለው? በየዓመቱ ሁለቴ፣ ሶስቴ፣ አራቴ ሁለት መኪናም ሶስት መኪናም ይሞላን። ክልልም ሂደናል፣ ፌዴራል መብራት ሀይል ላሱ ሁለት አውቶቡስ ሞልተን ባለፈው አመት ሄደናል። እንደገና በልዩ በኮሚቴ ተደራጅቶ እስከ ጠቅላይ ሚኒስትር ቢሮ ድረስ ባለፈው አመት ክረምት ላይ ሄደን ቱ የቻለ ከሳብስቴሽን ብሬከር ያስፈልገዋል ሲባል የዛሬ አመት ያስፈቀድ ብሬከር ሰሞኑን ጭቅጭቅ ሲነስልክ በአመቱ ወደ ሳብስቴሽን ቦታ ሄደ አለ አረብ ሐሙስ አካባቢ በዚህ የመሰረተ ልማት ችግር የተማረሩ የአካባቢው ነዋሪዎች ማክሰኞ ዕለት ባህር ዳር ወደሚገኘው የክልሉ መንግስት ጽፈት ቤት አቤቱታ ለማቅረብ ሄደው ባገኙት ምላሽ ባለመደሰታቸው ቅዳሜ ዕለት ወደ ከተማው የመጡ የጸጥታ ኃላፊን ጨምሮ አራት የዞኑ አመራሮች ፖሊስ እንዲያስር አድርጓል ብለውናል ያነጋገር ናቸው የከተማው ነዋሪዎች። ለደህንነቴ ስለምሰጋ ስሜ ይጠቀስ ያለ አንድ ነዋሪ በስልክ የተፈጠረውን ለአሜሪካ ድምጽ ሲናገር ቅዳሜ የተፈጠረው ከዚህም የመጡ አመራሮች ነበሩ። አራት አመራሮች እነሱ ሊያወያዩ ሲመጡ ቀጥታ ህዝቡ መግባት አለባችሁ እናንተ ተደጋጋሚ አመልክተናል ችግራችን እየፈታችሁ ስላልሆነ በቃ እናንተ እስር ቤት መግባት አለባችሁ የበላይ አካል መጥቶ ማወያየት አለብን በሚል ህዝቡ፣ ወጣቱ፣ አጠቃላይ ህዝቡ ባለው እስር ቤት እንዲቆየ ማድረግ ስራ ተሰርቶ ነበረ። ስለዚህ እነሱን ሰው በሀይል ነው ወደ ፖሊስ እንዲገቡ ያደረጋቸው። በመጡ አዳራሽ አመራሩን ይሰበስቡታል። በዛን ሰዓት ወጣቱም ግቡም ተሰብስበ ሄዶ በቃ ስብሰባውን አቋርጡትና ወደ አራት ወደ አምስት እዛ አካኮ ቦጥ ላይ ሰው እየታረደ እየወደቀ ለምንድን ነው እዚህ የምትሰበስቡት? በቃ የእኛም ችግር አዳምቱ፣ እኛም አዳመጥ። ከፈለጋችሁ አሁን ቀጥታ ወደ ኮሚሳሪያ ግቡ፣ ህጋዊ ሁኑልን፣ የሚመለከት አቃል መጡ አዋየን። ከዛ ውጪ ሌላ ውስጥ እንገባለን በሚል ወጣቱ ስና ግን እነሱም ፈቃደኛ በመሆን ቀጥታ ወደ ፖሊስ ጣቢያ ሄደው ነው የገባው። ከዛ በኋላ ምን ሆነ? ከዛ በኋላ ወጣቱ ምንድነው ያደረገው? እናንተን ልንጎዳ አይደለም በቃ እዚህ ቆዩ እናንተን የሚመለከት እናንተን ደውሉ ከክልልም ከተለያየ ቦታ የሚመለከተው አካባቢ እንጣና ችግራችን ይስታለን ብሎ ተግባብተው ከተለያዩ በኋላ በስንት ሰዓት እንደሆነ ባልታወቀ አይ ቲንክ እስከ ስድስት እስከ ሰባት ወጣቱ እንደነበረ ነው እዛ የነገሩ የነበረው ስምንት ሰዓት አካባቢ ከፌዴራል አራት መኪናዎች መጥተው ይዘዋቸው ቀጥታ ወጣው ሂደዋል ወደ እንጅባራ ነው ከዛ በ በኋላ ጠዋት ነው ወጣቱ ሂዶ ሰዎቿ ለመኖሪያቸውን ካወቀ በኋላ ለምንድን ነው እነዚህን ሰዎች የላካችኋቸው ለምንድን ነው በሚል አለመግባባት ተፈጥሮ ያው ከፖሊስ ጋር ተተኩሶ አራት ልጆች እንዲመቱ የተደረገ ነው። ነዋሪዎቹ እንደሚሉት አመራሮቹ ለሌት ወጥተው እንዲሄዱ በመደረጉ ጠዋት ወጣቶቹ ሲመጡ ከፖሊስ ጋር ተጋጭተዋል ነው። በዚህም አራት ሰዎች በጥይት ተመተው ሶስቱ ባህርዳር ሆስፒታል፣ አንዱ ደግሞ ቻግኒ ሆስፒታል ለተሻለ ሕክምና ተልከው በመታከም ላይ ይገኛሉ ተብሏል። መላከ ሕይወት ሀብተ ማርያም አመራሮቹን ማሰሩ ከህግ አኳያ ተገቢ ባይሆንም ሁኔታውን ለማረጋጋት ግን እኛም ሽማግሌም ገብቶበት ወጣቶቹን መክረን ሰላም ለመፍጠር ጥረት አድርገን ነበር፣ ፖሊሶቹ ቢታገሱ ጥሩ ነበር ብለዋል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አየን ብርሃን በበኩላቸው የከተማው ህዝብ የመሰረተ ልማት ጥያቄ የእኛም ጥያቄ ነው። ከውይይት ባለፈ ምንም የተገኘ ለውጥ የለም ብለውናል። የሚያነሱት ትክክል ነው። ከአሁን በፊት የመብራት ጥያቄ መሰረት አድርጎ መንግስት ፖል ዘርግቷል። ረጅም ዓመት ያስቆጠረ ያ ፖል አክቲቭ ሆኖ አገልግሎት መስጠት አልቻለም። አንዳንዴ ከመምጣት ባሻገር ወረሰቡ አገልግሎት እያገኘ ባለመሆኑ ቅሬታውን ሲያመሳ ቆይቷል። የወረዳው አመራር የዞን አመራር በየጊዜው የክልል አመራርም አጀንዳ ያድርገዋል። ነገር ግን የስሚ ችግር አለበት ከማለት ባሻገር ቶሎ መፍትሄ መስጠት አልቻሉ። አሁን ሰሞኑን ብሬከር በአዲስ መንገድ ገብተው አስገብተዋል። ገና እስካሁን መፍትሄ ያላገኘ ጉዳይ ነው። አገልግሎት ያለመስጠት ነው። ኦልሞስት መብራት የማያገኝ ወረዳ ነው ሆኖ ያለው። ያ ቅሬታ ውስጥ ለውስጥ ብዙ ጊዜ እስከ ፌደራል ድረስ እንቀን ሄደናል። እስከ ክልል እነሱ ሄደዋል። እስከ ፌደራል የተለያዩ አካላት ሄደው መፍትሄ አለማግኘት ችግር አለ። ይህንም ይፈታላቸዋል ከማለት ፈጥኖ ቴክኒካል ቡድን ተቋቁሞ ችግሩን ለይቶ ህዝብ ያነሳው ነገር ትክክል ነው በማለት አፕሪሼት ከማድረጎች መፍ በመ ላይ ባለው ችግር አንዱ ቅሬታ ሆኖ የተነሳው ይሄ ነው። አቶ አየን አያይዘው እንዲህ ያሉ የልማት ጥያቄዎች ቶሎ ቢመለሱ ጥሩ ነው፣ ለመብራት ኃይል ምላሽ እንዲሰጠን ተደጋጋሚ ጥያቄ ጥያቄ በደብዳቤ አቅርበናል፣ ግን ምላሽ ማግኘት አልቻልም ብለዋል። በአመራሮቹ ላይ የተፈጠረውን በተመለከተ የአንድ ቀን ችግር ነው። አሁን አመራሮቹ ተለቀዋል። ከዛ በኋላም ከጸጥታ መዋቅር የተካተተበትና የተውጣጣ ቡድን ወደ አካባቢው ተልኮ ዛሬ ውይይት ተጀምረዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ የተለያዩ ቦታዎች እየተከሰቱ ያሉ ግጭቶችንና ሞቶችን ለማስቀረት ሀገሪቱን በፍጥነት ወደ ዲሞክራሲያዊ ስነስርዓት ማስገባትና ፍትሐዊና ሕጋዊ ተቋማትን መገንባት አስፈላጊ መሆኑን ያነጋገርናቸው ሰዎች ገለጹ። ጠቅላይ ሚኒስትር አብይ አህመድ እስካሁን ያከናወኗቸውን መልካም ነገሮች የሚያጠናክር ሀገሪቱን ወደ ተረጋጋ ሁኔታ የሚመልስና ና የወደፊቱን አቅጣጫ አመላካች የሆነ ሮድማፕ ሊያሳዩን ይገባል ብለዋል ጽዮን ግርማ አቶ አበባው አያሌውንና አቶ ሙልጌታ አረጋዊን ከአዲስ አበባ ዩኒቨርሲቲ አቶ ጀዋር መሐመድን ከዩናይትድ ስቴትስ አነጋግራ በተከታይ ዘገባ ይዛለች ቅዳሜ ዕለት በሐዋሳ ከተማ ለኤርትራው ፕሬዚዳንት ኢሳያስ አፈወርቂ በተዘጋጀው የእራት ግብዣ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የሰላም ዋጋ ላልገባቸው ላሏቸው አካላት መልእክት አስተላልፈዋል። ኢትዮጵያ ውስጥ አሁንም ሰዎች እንደሚሞቱ በሰላም ወጥተው መግባት እንደሚሳናቸውም ጠቅሰዋል። ይህንን ድርጊት ይፈጽማሉ ያሏቸውንም አካላት ለመጨረሻ ጊዜ ያሉትን ጥሪ ያቀርበዋል። በኢትዮጵያ የፖለቲካ ጉዳይ ላይ በንቃት የሚሳተፉ ሶስት ሰዎችን በጠቅላይ ሚኒስትሩ አስተያየት ላይ ሀሳባቸውን እንዲሰጡ ጋብዘን ነበር። የታሪክ መምህሩ አቶ አበባው አያሌው ከአዲስ አበባ ዩኒቨርሲቲ፣ የሕግ መምህሩ አቶ ሙልጌታ አረጋዊ ከአዲስ አበባ ዩኒቨርሲቲ እንዲሁም የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሀመድ ከዩናይትድ ስቴትስ ትላንት ባቀረብ ነው የመጀመሪያው ክፍል አስተያየታቸው በሀገሪቱ ውስጥ የሚፈጠሩ ችግሮችን ዳሰው ጠቅላይ ሚኒስትሩ ያነሷቸው ችግሮች ልክ ነው በሀገሪቱ ውስጥ አሁንም አሉ ብለው ነበር። ጠቅላይ ሚኒስትሩ እነዚህን ችግሮች ለማስወገድ ማድረግ ይገባቸዋል የሚሉትን አስተያየት ደግሞ በዛሬው ክፍል ይዣለሁ። አቶ ጀዋር መሀመድ ይህን ሀሳባቸውን ከሚሰጡበት ይጀምራል የዛሬው ውይይት። እዛቻው ብዙ የሚያዋጣ አይመስለኝም። ከዚህ በፊትም ስለ የነበረው ነገር አለ። የጠመንጃ አገዛዝ በጎዳናዎች ላይ በወጣቱ ተሸንፏል፣ በመንግስት ደረጃ በጠቅላይ ሚኒስትሩ ተቀባይነት አጥቷል። ይህ ከሆነ ከሆነ በፍጥነት ወደ ዲሞክራሲያዊ ህግጋት ሀገሪቷ ልትሸጋገር ይገባል። ጥሩ ጥሩ ስራ ሰር የፖለቲካ ምህዳሩን ሰፋ አድርገውታል፣ ሚዲያዎችን ፈቅደዋል፣ በሽብር የተፈረጁ ድርጅቶች ያትነስቶላቸዋል ግን ወደፊት ዲሞክራሲያዊ ስርአት ለመተካት የሚፈለግ ከሆነ ትልቁ ስራ አልተሰራም። ምርጫ መቼ ነው የሚካሄደው? በምን አይነት ህግጋት ነው የሚካሄደው? በምን አይነት ስርአት ነው የሚካሄደው የሚለውን እስከ ዛሬ ጠቅላይ ሚኒስትሩ ምርጫ የሚለውን ቃል ራሱ ሲናገር አልሰማሁትም። ከአምባገናዊ ስርዓት ወጥተሽ ወደ ዲሞክራሲያዊ ስርዓት ማቴጅ ከሆነ ያለው ምርጫ ሁለት፣ አንደኛ አሁን የተጀመረው ስርዓት ጠበኝነትና ብጥብጥ እየተስፋፋ ይሄዳል። ሁለተኛ ጠቅላይ ሚኒስትሩ ተያሳዩት ነገር ይመጣል። ምንድን ነው ይሄ? ህግን ከማስፈን ይልቅ በጉልበት የሚበጠብጡ ሰዎች ወደ መጨቀም ፍለቅ ይካሄዳል። በአንድ ሁለት ሲባል ወደ አምባገነን ስርዓት የሚካሄድበት ሁኔታ ይፈጠራል። እዚጋ አንድ ልጀምር። ጠቅላይ ሚኒስትሩ እኮ ሲሪየስ ከሆነ በዚህ ጉዳይ ላይ አንደኛ ከተቃዋሚዎች ጋር ቁጭ ብሎ መደራደር አለበት። ሁለተኛ ለምሳሌ በኦሮሚያና በሶማሌ ክልል እየተደረገ ያለውን ነገር ማይ ያደረገ እንደሆነ ሁሉ ሰው ያርቃል። የጠቅላይ ሚኒስትሩ ኮንሰርን እና ሀሳባቸው ይገባኛል። ሀገር ሰላም የማስከበር ግዴታም እንዳለባቸው ይገባኛል ግን ኢትዮጵያ አሁን ባለችበት ደረጃ ማንኛውም ኃይል ሊያረጋጋት አይችልም። ማንኛውም ኃይል ወታደራዊ ጣልቃ ገብነት ሊያረጋጋት አይችልም። ኢንፋክት የተረጋጋ ወታደራዊና የደህንነት ተቋም የለንም። አሁን የኢትዮጵያ ችግር ትላንትናም ዛሬም ስለው የነበረውና ስመክረው የነበረው የኢትዮጵያ ችግር የፖለቲካዊ ችግር ነው። ፖለቲካዊ መፍትሄ እንጂ የሴኪሪቲ መፍትሄ አያስፈልግም። መፍትሄው ሀገሪቷን በፍጥነት ወደ ዲሞክራሲ ማሸጋገር ነው። ይህን ለማድረግ በግንብ የምመክረው ጠቅላይ ሚኒስትሩና ገዢ ፓርቲ ከተቃዋሚ ጋር ቁጭ ብለው በምን አይነት ምርጫ፣ በምን አይነት ሂደት፣ በምን አይነት ምርጫ ቦርድ ሀገሪቷን ወደ አዲስ መንግስት እናሸጋግራለን ማለቱ ነው ሀገር የሚያረጋጋው እንጂ ወደ ጥቡጢና ወደ ጠመንጃ ከተመለስን አሁንም ሀገር ወደ ማፍረትና ደም ማፋሰስ ነው ምንሄደው። እታቸውም እንዳረጋገጡት ሰዎች አሁንም እየሞቱ ነው። ግጭቶች አሉ እያሉ ነው። እኛም በሪፖርታችን ስንሰራ ቆይተናል። አርብ እለት ለምሳሌ ጭናክሰን ውስጥ በሶማሌ ክልልና በኦሮሚያ ክልል ውስጥ ሰዎች መሞታቸውን ስንዘግብ ነበርና በእንደሱ ማምጣት ይቻላል ወይ የሚፈለገውን ለውጥ ማስቆም ይቻላል ወይ? ሚቻል ይመስለኛል። በአንድ በኩል ይሄ ግጭት ከምንድን ነው የሚመነጨው? መጀመሪያ ይሄን መጠየቅ አለብን። ይሄ ግጭት የሚመነጨው አንደኛ ስርዓት አልነበረንም። ምንም አይነት ስርዓት አልነበረንም። ሀገሪቱ ስትገዛ የነበረው በተጻፈ ስርዓት በህገ መንግስቱ በጸደቀው መሰረት ሳይሆን ባልተጻፈ ህግ ነው ስትመራ የነበረው። ሁለተኛ እያንዳንዱ ክልል የፖሊስ ኃይል አለው። የልዩ ፖሊስ ኃይል ማለት ነው። ያንን ያዛል። ስለዚህ በኦሮሚያ እና አሁን በሶማሌ ክልል ላይ የሚከሰተው ምንድን ነው? አንደኛ በመከላከያ ኃይሉ የሚታገዝ ነው። የሶማሌ ክልል ልዩ ኃይል የሚባለው ማለት ነው። ሁለተኛ የኦሮሚያን ስንወስደው ደግሞ አንደኛ ህዝቡ አልታጠቀም፣ መሳሪያው ተገፋል። ሁለተኛ ደግሞ ለሰላም የቆመ ነው። ስለዚህ ይሄ እስከሆነ ድረስ ጠቅላይ ሚኒስትሩ ማድረግ ያለባቸው ምንድን ነው? አንደኛ ትልቁ ነገር ያልተጻፈ ስርዓት አገሪቱን እየገዛ ስለሆነ ያን ያልተጻፈ ስርዓት በተጻፈው መሰረት ያስተዳድሩልን። ሁለተኛ ማስፈራሪያም አይደለም ዛቻም አይደለም። የሰጡት ዛቻ ሳይሆን የሰጡት ምንድን ነው? አይ እርምጃ መውሰድ አለባቸው። እርምጃ ደግሞ ከወሰዱ በተሰጣቸው ስልጣን ማለት ነው። በጠቅላይ ሚኒስትርነታቸው መሰረት ያንን እርምጃ መውሰድ አለባቸው። ዛቻም አይደለም። አለበለዚያ አገሪቱ ምስቅልቅል ውስጥ ትገባለች። አቶ አበባው በጣም አመሰግናለሁ። አቶ ሙልጌታ ምን መደረግ አለበት? ጠቅላይ ሚኒስትሩ ምንድን ነው ማድረግ ያለባቸው? ከዚህ ንግግራቸው ባሻገር የሚለው ላይ አስተያየት ይስጡልን። የሕግ ባለሙያም ስለሆነ ጃዋር ያለው ላይ እስማማለሁ እውነት እጃ መሆን ያለበት በአጭሩ ምንድን ነው መደረግ ያለበት? አሁን ጠቅላይ ሚኒስትር አብይ የአሮጌ መንግስት መሪ ናቸው። አሁንም መንግስታቸው አሮጌ ነው፣ ኢህአደግ ነው። አሁን ኢህአደግ እንደነበረው ቀጥሎ እሳቸው የሚፈልጉት አይነት ለውጥ መምጣት ንችል አይመስለኝም። ከባድ ችግር ነው የሚጠብቃቸው ወይም ከባድ ኃላፊነት ነው የሚጠብቃቸው አይመስለኝ ጠቅላላ ስርዓቱን ፎርም የማድረግ የመቀየር ወይም የማስተካከል ስራ ይጠብቃቸዋል። ለምሳሌ ቅድም እንደነካሁት በህግ የሚገዛ ፖሊስ ከሌለሽ፣ በህግ የሚገዛ ፍርድ ቤት ከሌለሽ፣ በህግ የሚገዛ መርማሪ ከሌለ፣ አቃቢ ህግ ከሌለ እንዴት ነው ሰዎች መብት የሚጠበቀው? ልክ እንደተባለው ሀገሪቱ በኢትዮጵያ የተለያዩ የፖለቲካ ኃይሎች በሚያቀርቧቸው ጥያቄዎችና ትግሎች በጣም የተወጠረች ሀገር ናት እና እነዚህ ልዩነቶች በህጋዊ መንገድ ማስተናገድ የምትችበት አግባብ ካልፈጠርሽ እንዴት ነው ወደፊት ምትሄጁ? ሰው ጠቅላይ ሚኒስትሩ እኔ ከጠቅላይ ሚኒስትሩ ያደርጋሉ ብዬ የምጠይቀው የምጠብቀው ምንድን ነው? ሰው ኮንፊዥን ውስጥ ነው ያለው ይመስለኛል። አሁን የኢትዮጵያ ህዝብ በተለይ በጣም ማስብ የምችል ሰው ጠቅላይ ሚኒስትር አብይ የት ነው መሄድ የሚፈልጉት እስካሁን በግልጽ አልነገሩንም እና የሆነ ጠቅለል ያለ ሮድ ማፕ ይሰጡ። እንዳልኩት አረጌው መንግስት በአዲስ መንግስት የመተካት ስራ አዳዲስ ተቋሞችን ዴሞክራ ልክ ጃዋር እንዳለው ዴሞክራቲክ ተቋሞችን ለመፍጠር የሚጀምሩት ጥሩ ነው ብዬ አስባለሁ። እሺ፣ አቶ አበባው የሚጨምረው ነገር አለ እያሉ ነው፣ ይቀጥሉ። እኔ የምልሽ ምን መሰለሽ፣ እስካሁን ድረስ አገሪቱ በስርአት አይደለም የምትገዛው። ስርአት የሌለበት ሁሉም ደግሞ ስርአቱን በጠበቀ መንገድ አንደኛ ህግ አስፈጻሚው ራሱ የፓርቲ አባል ነው፣ ሁለተኛ ደግሞ ህግን ያወጣል የምትይውም የፓርቲ አባል ነው። እንዳለ ስርአት የሌለባት አገር ነው ያለ ያለ። እኮ አሁን አስቸጋሪ የሆነው ምንድን ነው? በድሮው በዛው የተቀዳው ካድሬ ከላይ እስከታች ተሰማርተዋል። እነዛን ለመመለስ ነው የሚፈልጉት የተወሰኑ ሰዎች ማለት ነው። ስለዚህ እነዛን ድሮ እንደሚቀነቀነው እንደሚቀነቀነው ዲሞክራቲክ ሴንትራሊዝም ምን ወስነው ይሄን ነው። አንድ ስልጣን የተሰጠው ጠቅላይ ሚኒስትር ውሳኔ መውሰድ አይችልም እየተባለ ይሄ ነው አገሪቱ ላይ ችግር የፈጠረው። አሁን ሶስታችሁም እንደ ገባኝ የህግ ተቋማት ወይም ደግሞ የህግ ስርዓት ይኑር ነው አይደለም? ለማጠቃለል ነው አቶ ሙልጌታ ነው ነው አቶ ጀዋር አዎ የህግ ስርዓት ያንንም ደግሞ በዲሞክራሲያዊ ስርዓት በምርጫ አዲስ መንግስት ተመስርቶ ሀገሪቷ በህግ መተዳደር ትጀምር። ሶስታችሁንም በጣም አመሰግናለሁ። አቶ አበባ እያሌው ከአዲስ አበባ፣ አቶ ሙልጌታ አረጋዊ ከዋሽንግተን ዲሲ ግን የሆነ ነዋሪነታቸው በአዲስ አበባ ነው፣ እንደዚሁም አቶ ጀዋር መሀመድ ከዩናይትድ ስቴትስ። ሶስታችሁንም በጣም አመሰግናለሁ። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶን፣ በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቤል ያበሮ ነበር። እንግዲህ ሙዚቃውን ደግሞ እኔ ነኝ የመረጥኩላችሁ እጅጋየሁ ሽባባው በእሱን ስናስተናግዳቸው ያመሸ ነው። ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያልን መልካም ምሽት በጂጂ ሙዚቃ አሞራ ወድጄ እንሰናበታለን። በነገው ጉዞ እንገናኝ Bye.